The voice of America, the O.A. Yeh, Yamirikadum's Radio Tabiano. ጋር በመሆን በዚሁ ላይ ይሳተፋሉ። ይህ የሚያሳየው የኢትዮጵያ ቦታና ሚዛን ዓለም ውስጥ ከፍተኛ ደረጃ እያገኘ እንደሚሄድ ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በኢጣሊያው የቡድን ሰባት ሀገራት ጉባኤ በእንግዳነት መጋበዛቸውን አስመልክቶ ልዩ መልእክተኛቸው አምባሳደር ብርሃነ ክርስቶስ ከተናገሩት የተቀነጨበ ነው። የተቃዋሚው ፓርቲ የመድረክ ሊቀመንበር ዶክተር በየነ ጴጥሮስ አስተያየት ሰጥተውበታል። ይሄ አሁን መጠራት ዝም ብሎ ዛሬ በኢህአዴግ ዘመን የተገኘ የኢትዮጵያን ትልቅነት የኢትዮጵያን መታወቅ የኢትዮጵያን መከበር የሚያሳይ አይደለም። ኢትዮጵያ ከጥንት ከጠዋቱ ጀምራ ታዋቂ ገናና ሀገር እንደሆነች ይታወቃል። ዝርዝሩ በምሽቱ አብይ ርዕስ በቅደም ተከተል ይቀርባል። ጤና ይስጥልን፣ እንደምናመሽታችኋል ክቡራትና ክቡራን አድማጮቻችን። የዛሬ ሐሙስ ግንቦት 17 ቀን 2009 ዓ ም አስተናጋጆች አዳነች ፍሳዬና ሰለሞን ክፍሌ አብረናችሁ እናመሻለን። በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የኔቶ ማለት የሰሜን አትላንቲክ ቃልኪዳን ሀገሮች ድርጅት መሪዎች ለመከላከያው በቂ ገንዘብ አያዋጡም በማለት ዛሬ ከነቀፉ በኋላ በአሸባሪነት ላይ ማትኮር አለባቸው ብለዋል። የወደፊቱ ኔቶ በአሸባሪነትና በፍልሰት እንዲሁም ሩሲያ በምትደቅነው አደጋ በድርጅቱ ምስራቅና ደቡባዊ ድንበሮች ላይ ማትኮር ይኖርበታል። የኔቶ አባል አገሮች ተገቢውን የገንዘብ መዋጮ መስጠት ይኖርባቸዋል። የገንዘብ ግዴታቸውን መክፈል ይኖርባቸዋል የሚለውም በእነዚህ የጸጥታ ስጋቶች ምክንያት ነው ሲሉ ፕሬዚዳንቱ አሳስበዋል። ከ28 የኔቶ አባል አገሮች 23ቱ መክፈል ያለባቸውን ገንዘብ አይከፍሉም፣ ይህም ለዩናይትድ ስቴትስ ሕዝብ ፍትሐዊ አይደለም ሲሉ ተናግረዋል። አያይዘውም ትራምፕ በቅርቡ በማንቸስተር የተፈጸመው የቦምብ ጥቃት በአሸባሪነት የተደቀነብንን እኩይ ተግባር ጥልቀትን ያሳያል ሲሉም አስገንዝበዋል። የብሪታንያ ጠቅላይ ሚኒስትር ቴሬዛ ሜይ ዛሬ ከትራምፕ ጋር ተገናኝተው ሲነጋገሩ ስለ ማንቸስተር ጥቃት ምርመራ ዝርዝር ለዩናይትድ ስቴትስ ሚዲያ ሾልኮ መውጣቱ እንዳሳሰባቸው ለፕሬዚዳንቱ መናገራቸውን ቃል አቀባያቸው ጠቁመዋል። ከዩናይትድ ስቴትስ ጋር ያለን ጽኑ የመከላከልና የጸጥታ አጋርነት በመተማመንና በምስጢር ይያዛል በሚል እምነት ላይ የተመሰረተ ነው በማለት ለጋዜጠኞች ተናግረው ነበር። ማንቸስተር ውስጥ ባለፈው ሰኞ የሙዚቃ ትርኢት ላይ ከተፈጸመው የቦምብ ጥቃት ጋር በተያያዘ የታሰሩት ሰዎች ቁጥር ስምንት ደርሷል። አንዲት ትላንት የታሰረች ሴት ክስ ሳይመሠረትባት ተለቃለች። የማንቸስተር ፖሊስ ኃላፊ ኢያን ሆፕኪንስ ያለፉት ጥቂት ቀናት ለፖሊስ ኃይሉና ለሠራተኞቹ ፈታኝ ነበሩ፣ ይሁንና በምርመራው ተግባር መሻሻል መታየቱ ቀጥሏል ብለዋል። ሰዎቹ በጥቂት በጥቃቱ እጃቸው ያለበት ስለመሆኑ ፖሊሶች የተናገሩት ነገር ግን የለም። የሰሜን ምስራቅ ናይጄሪያን ድርቅ ለመዋጋት የተያዙ ጥረቶችን ለማገዝ የተገኘው ገንዘብ በአደገኛ ደረጃ ዝቅተኛ በመሆኑ የአንዳንድ ማህበረሰቦች እርዳታ ተቋርጧል፣ የግብርና ስራችም ተጓጉለዋል ሲሉ የሬድኤት ድርጅቶች አስጠንቅቀዋል። የመንግስቱ ጦር ሰራዊት አሁንም ከነውጠኛው እስላማዊ ቡድን ቦኮ ሐራም ጋር እየተፋለመ በመሆኑ ጠቅሶ ቹኮዋዳ ተከታዩ ዘገባ ከአቡጃ ልኳል። ሰለሞን ክፍሌ ያቀርበዋል። የሰሜን ምስራቅ ናይጄሪያ ማኅበረሰቦች የገጠማቸው ችግር ጥንድ ነው። ረሃብና፣ በአሸባሪው የቦኮ ሐራም ቡድን የሚደርሱ ጥቃቶች ያን አካባቢ የረድኤት ድርጅቶች የሚገልጹት በዓለም ከአራቱ የግጭት ቀጣናዎች ለረሃብ አደጋ የተጋለጠ አንዱ ነው ሲሉ ነው። በዚያ አካባቢ ዘንድሮ በቦርኖ አዳዋና ዮቤ ከተመጣጠነ ምግብ ዕጦት ሳቢያ ለከባድ ሥቃይ የሚዳረጉ ሕፃናት ቁጥር 450 ሺህ እንደሚደርስ ዩኒሴፍ አስጠንቅቋል። የኦክስፋም አሜሪካው የሰብአዊ ፖሊሲዎች አማካሪ ስኮት ፖል በቅርቡ አካባቢውን ጎብኝተዋል። ቦኮ ሀራም ከተቆጣጠራቸው አካባቢዎች ከሸሹ በኋላ አሁን የተመለሱ መንደርተኞችን አነጋግሬያለሁ። ከአንድ ኪሎ ሜትር በላይ ርቀው ሄደው ማሳዎቻቸውን ማረስ አልቻሉም። ዛሬ ሰዎች ወደ ቀድሞ ቤታቸው የሚመለሱበት የአካባቢያቸው ደህንነት ይጠበቀ ለመሆኑ የሐሰት መረጃ እየተሰጣቸው ነው። በሐቅ ሲታይ ግን የእርሻዎቻቸው አካባቢና የገበያዎች ስፍራ ጸጥታዊ ይጠበቀ አይደለም። መንገዶችም እንዲሁ እኛ የምንንቀሳቀስባቸው አንዳንድ አካባቢዎችም ንጹሕ የመጠጥ ውሃ አቅርቦት የላቸውም። የናይጄሪያ ብሔራዊ የአስቸኳይ እርዳታ ማስተባበሪያ ኤጀንሲ እንደሚለው በግጭቱ የሀገር ውስጥ ተፈናቃዮች ነጻ ወደ ተደረጉ ግዛቶች በፈቃዳቸው መመለስ ይችላሉ፣ ብዙ ጊዜ ለተመላሾች ከማይዱግ እስከ መንደሮች የመንገድ ላይ ጥበቃ እርዳታ ይሰጣል ሲልም ያስረዳል። የረድኤት ድርጅቶች የሚሉት ግን መንደሮቹ በብዛት የሚመለሱትን ሰዎች ሁሉ ማስተናገድ አይችሉም ነው። የኖርዌይ የስደተኞች ካውንስል ከ2015 እንደ አውሮፓውያን ዘመን አቆጣጠር ጥቅምት እስካሁን ከአንድ ሚሊዮን በላይ ሰዎች ወደ ቀድሞ መኖሪያቸው መመለሳቸውን ገልጸዋል። የናይጄሪያ ፕሬዝደንት መሐሙዱ ባህሪ ባለፈው ህዳር ወር መግለጫቸው ቦኮ ሐራም ተጨፍልቋል፣ ስጋቱ ተወግዷል ማለታቸው አይዘነጋም። ያም ሆኖ ግን የረዴድ ድርጅቶች በአስቸኳይ ተጨማሪ እርዳታ እንዲሰበሰብና ተፈናቃዮች ከመመለሳቸው በፊት መንግሥት የማህበረሰቡ ደህንነት መጠበቁን እንዲያረጋግጥ ጥሪ አቅርበዋል። ዩናይትድ ስቴትስ ከሁለት ወራት በፊት ሞሱል፣ ኢራቅ በሚገኘው እስላማዊ መንግስት ነኝ የሚለው ቡድን አማጽያን ላይ ባካሄደችው የአየር ድብደባ የአማጽያኑን መሳሪያዎች በማፈንዳቱ ቢያንስ 105 ሲቪሎች ተገድለዋል። የአየር ድብደባው እንደ አውሮፓ አቆጣጠር መጋቢት 17 ቀን ላይ የ500 ፓውንድ ቦምብ ያወረደው ሁለት የጽንፈኛው ድርጅት አነጣጥሮ ተኳሾችን ለመምታት ነበር። ይሁንና ጅሃዳውያኑ ህንጻው ላይ ፈንጂዎች ጠምደው ስለነበር በድብደባው እንደፈነዱ ታውቋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምፅ ራዲዮ ጣቢያ ነው። ሞንታና በተባለው የዩናይትድ ስቴትስ ምዕራባዊ ክፍለ ግዛት ለምክር ቤት የሚወዳደሩ ሰው አንዱን ጋዜጠኛ አንገቱን አንቀው መሬት ላይ ጥለዋል የሚል ክስ ተመስርቶባቸዋል። ዘጋርዲያን የተባለ መሠረቱ ብሪታንያ የሆነ ጋዜጣ ዘጋቢ ቤን ጄኮብስን ሪፑብሊካዊው የምክር ቤት ተወዳዳሪ ግሬግ ጃንፎርት አንገቴን አንቀው መሬት ላይ ፈጠፈጡኝ፣ የአይን መነጽሬም ተሰበረ ሲል ትናንት ማታ በትዊተር መልእክት አስተላልፏል። ተወዳዳሪው ይህን ያደረጉት ልዩ የምክር ቤት አባላት ምርጫ ከመደረጉ ጥቂት ሰዓታት በፊት ቦዝመን በተባለችው ከተማ ባለው ዋና ጽህፈት ቤታቸው ነው ሲል ጋዜጠኛው ገልጿል። የዩናይትድ ስቴትስ የሕግ መምሪያ ምክር ቤት የሪፑብሊካውያን አፈ ጉባኤ ፖል ሮያን ጃንፎርድ ለፈጸሙት ተግባር ይቅርታ መጠየቅ አለባቸው ብለዋል። የምክር ቤቱ ውሑዳን ዲሞክራቶች መሪ ናንሲ ፔሎሲ ደግሞ ዶናልድ ትራምፕን ለመምሰል ነው የሞከሩት፣ የእሳቸው ተምሳሌት ዶናልድ ትራምፕ ናቸው ብለዋል። ጋዜጠኛው ጄኮብ ቀላል ጉዳት ደርሶበት ወደ ሐኪም ቤት ተወስዷል። የአካባቢው ፖሊስ ኃላፊ ሪፑብሊካዊውን ተወዳዳሪ ለመክሰስ የሚያስችል በቂ ማስረጃ ተገኝቷል ብለዋል። ተከሳሹ ጥፋተኛ ሆነው ከተገኙ የሚጠብቃቸው ከፍተኛ ቅጣት አምስት መቶ ዶላር መክፈልና የስድስት ወራት እስራት ይሆናል ተብሏል። የዩናይትድ ስቴትስ የባህር ኃይል የጦር መርከብ በደቡብ ቻይና ባህር በቻይና ቁጥጥር ስር ወዳለ አካባቢ አጠገብ አምርታለች። ይህም በግዛት ይገባኛልነት በሚያጨቃጭቀው የባህር አካባቢ የቻይናን የግዛት ይገባኛልን የመገዳደር ተልኮ ተደርጎ ታይቷል። የዩናይትድ ስቴትስ ወታደራዊ ባለሥልጣኖች ዩኤስኤስ ድዊ የተባለችው የጦር መርከብ ስፕራትሊ በተባሉት ደሴቶች በ22 ኪሎ ሜትር ውስጥ ተንቀሳቅሳለች ብለዋል። የዩናይትድ ስቴትስ ወታደራዊ ቃል አቀባይ ሜጀር ጄምስ ዴቪስ አሜሪካ በአካባቢ መንቀሳቀሱን የቀጠለችው በዓለም አቀፍ ባህሮች ላይ ባለው የመንቀሳቀስ ነጻነት መሰረት ነው የሚል መግለጫ አውጥተዋል። በመጨረሻም የቀድሞው የዩናይትድ ስቴትስ ፕሬዝደንት ባራክ ኦባማ ዛሬ ጀርመን ሆነው ባደረጉት ንግግር በአንዳንድ የዓለም ክፍሎች የውጭ ሀገራት ሰዎችን የመጥላትና የብሔረተኛነት ስሜት እየጨመረ መሄዱን በመግለጽ አስጠንቅቀዋል። ራሳችንን ማግለል ለሚያስፈልጋቸው ሀገሮች ረድኤት መስጠት የሚገባበትን ምክንያት ለማየት አያስችለንም ብለዋል ኦባማ ምክንያቱም በእነዚህ አገሮች ግጭት፣ መጥፎ አስተዳደር፣ ጦርነትና ድህነት ካለ በምንኖርበት አዲስ ዓለም ውስጥ ራሳችንን ማግለል አንችልም። ከግንብ ጀርባ መደበቅ አንችልም። የፕሮቴስታንት ሃይማኖት ተሃድሶ አምስት መቶኛ ዓመትን ለማክበር በእውቁ የበርሊን ብራንደንበርግ በር ላይ በተደረገው ስነ ስርዓት ከጀርመኗ ቻንስለር አንጌላ መርከል ጎን ሆነው ነው ኦባማ ይህን ያሉት አንጌላ መርከል ና አንዳንድ ሌሎች የዓለም መሪዎች ያላቸውን ውስን ጥሪት ስለ ፍልሰተኞች እድል በመክፈትና ዜጎቻቸውን የማርካት ግዴታቸውን በመወጣት መካከል ሚዛን ለመጠበቅ እየታገሉ ናቸው ሲሉም አስረድተዋል አድማጮች የምሽቱ ዜናችን ሲላ ያበቃ ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱን ዜና ነበር ያሰማናችሁ። ወደ ኋላ ከሚቀርቡ ዝግጅቶች ደግሞ የአንዱን ለቅምሻ ዲናው መንግስቱን ያወቅኩት በሚያሳፍር ሁኔታ ኒውዮርክ ታይምስ ላይ ሲወጣ ወይም ደግሞ ኒውዮርክ ርምስት ላይ በጻፈ ጊዜ ነው። እስከዛ ድረስ አላውቀውም ነው። የገዛ ወንድሞቻችንን የሀገራችንን ልጆች አሜሪካን ሀገር ሆነው የመጀመሪያዎቹ አርቲክል የሚጻፉበት ሰዓት እንዴት አድርገን ነው እዛ ህይወታቸው ውስጥ ልንረዳቸው የመጀመሪያውን ሽልማት ልንሰጣቸው ልንኖርላቸው የምንችለው? የፀሐይ አሳታሚ ዋና ስራ አስኪያጅ አቶ ኤልያስ ወንድሙ ናቸው። ፍላወርስ ኦፍ ቱዴይ ሲድስ ኦፍ ቱሞሮ አዲስ ያሳተሙት መጽሐፍ ርዕስ ነው። ጎልቶ የሚጠቀስ ሥራ ያከናወኑ ከአርባ በላይ ኢትዮጵያውያን እንዲሁም የኢትዮጵያ ተወላጅነት ያላቸው አሜሪካውያንና ካናዳውያንን ታሪክ ይተርካል። በዚህና በሌሎች የሕትመት ሥራዎቻቸው ዙሪያ በተጀመረ ቃለ ምልልስ በሁለተኛው አጋማሽ ስርጭት ይመለሳሉ። አሁን የዕለቱ አብይ ርዕስ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በኢጣሊያ በሚካሄደው የቡድን ሰባት አገራት ጉባኤ በእንግዳነት መጋበዛቸው የኢትዮጵያ ቦታና ሚዛን ከፍተኛ ቦታ እያገኘ መሄዱን እንደሚያሳይ ልዩ መልእክተኛቸው አስታወቁ። በሚኒስትር ማዕረግ የጠቅላይ ሚኒስትር ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን እንዳስረዱት ግብዣው ሀገሪቱ እየተለወጠች መሆኗን ከሚያሳዩ መገለጫዎች አንዱ ነው። የመድረክ ሊቀመንበር የዶክተር በየነ ጴጥሮስን ማስተያየት ይዘናል። እስክንድር ፍሬው ያደረሰን ዘገባ እናቀርባለን። ኢትዮጵያዊው ዶክተር ቴዎድሮስ አድሃኖም ለዓለም የጤና ድርጅት ዳይሬክተርነት መመረጣቸውን አስመልክተው የተናገሩት በሚኒስትር ማዕረግ የጠቅላይ ሚኒስትሩ ልዩ መልክተኛ አምባሳደር ብርሃነ ገብረ ክርስቶስ አገሪቱ እየተለወጠች መምጣቷን አብራርተዋል። ይህንን ያረጋግጣሉ ያሏቸውን ማሳያዎችም ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ አብራርተዋል። እርሳቸው እንዳሉት ጠቅላይ ሚኒስትር ኃይለማርያም ደሳሌ ነገ በሚጀመረው የሰባቱ በኢንዱስትሪ የበለጸጉ ሀገራት የመሪዎች ስብሰባ ላይ በእንግድነት ከተጋበዙ ጥቂት አፍሪካውያን መሪዎች አንዱ መሆናቸው ከማሳያዎቹ መካከል ይጠቀሳል። ከአራት ሌሎች የአፍሪካ መሪዎች ጋር በመሆን በዚሁ ላይ ይሳተፋሉ። ይህ የሚያሳየው የኢትዮጵያ ቦታና ሚዛን ዓለም ውስጥ ከፍተኛ ደረጃ እያገኘ እንደሚሄድ ነው። ለዚህ ማጠቃለያው ምንድን ነው? ወሳኙ ነገር የውስጣችን ሁኔታ ስለሆነ ሰላማችንን፣ ልማታችንን፣ እድገታችንን በአንድነት ተሳስረን አገራችንን አሁን በጀመረችው የእድገት ፍጥነት የተሻለች ሀገር አድርገን ሀገራችን አለም ውስጥ ተቀባይነቷ በይበልጥ ያደገ እንዲሆን እነዚህ ትልልቅ ሀገሮች ተብሎ የሚጠሩበት መድረክም በመጠራት ብቻ ሳይሆን ስለደረሰችበት የምትሳተፍ ሀገር ለማድረግ እንደምንችል ነው የሚያሳየን። ኢትዮጵያ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት አባል የሆነችው የሁሉንም ሀገራት ድጋፍ በማግኘት መሆኑንም አስታውሰዋል። ዶክተር ቴዎድሮስ የተመረጡትም በሰፊ የድምፅ ልዩነት መሆኑን ጠቅሰዋል። ነገ በሚጀመረውና የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕን ጨምሮ የቡድን ሰባት አባል አገራት መሪዎች በሚሳተፉበት ስብሰባ ከጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በተጨማሪ የኬንያ፣ የናይጄሪያና የቱኒዚያ መሪዎች በእንግድነት ተጋብዘዋል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝም በዚሁ ስብሰባ ላይ ለመሳተፍ በዛሬው ዕለት ወደ ጣሊያን ማምራታቸው ተገልጿል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዘገባው እናመሰግናለን። ቀደም ሲል እንደገለጽ ነው የጠቅላይ ሚኒስትር ኃይለማርያም ደሳለኝን በኢጣሊያ የቡድን ሰባት አገራት ስብሰባ ላይ መገኘት አስመልክቶ ከመድረክ ሊቀመንበር ዶክተር በየነ ጴጥሮስ አስተያየት አግኝተናል ያነጋገራቸው ሰሎሞን አባተ ነው። ፕሮፌሰር በየነ ጴጥሮስ፣ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር፣ ጤና ይስጥልኝ፣ እንደምን አመሹ? ጤና ስጥልኝ ደህና ሰንብታችሁ። እግዚአብሔር ይመስገን። አሁን የደወልኩሎት የጠቅላይ ሚኒስትር ኃይለማርያም ደሳለኝን በሰባቱ በኢንዱስትሪ የበለጸጉ ሀገሮች መሪዎች ስብሰባ ላይ ለመገኘት ወደ ጣሊያን መጓዛቸውን አስመልክቶ የጠቅላይ ሚኒስትሩ ልዩ ልዑክ የሆኑት ሚኒስትር ብርሃነ ገብረ ክርስቶስ መግለጫ ሰጥተው ነበረ። በዚህ ዜና ላይ የተደመጠው አጠር ለች መልእክትን ብትሆን የወቅቱን ግምገማ የያዘ ተልእኮና ራዕይ ጭምር የታመቁባት መልእክት ነች የተሰማችው። የውስጣችን ሁኔታ፣ ሰላማችን፣ እድገታችን፣ በአንድነት ተሰባስበን የሚሉ ሐሳቦች እዚህ ላይ ተንጸባርቀዋል። ፕሮፌሰር በየነ ጴጥሮስ እርሶ የሚመሩት ድርጅት ነው፣ በመድረክ ስር የተሰባሰቡ ፓርቲዎች ናቸው፣ አጋሮቻችሁ የሆኑ ሁሉ ናቸው በሀገሪቱ ውስጥ ባሉት እንቅስቃሴዎች ውስጥ ተሳታፊ የሆኑ ከእናንተ አንጻርም የቆሙ ከጎናችሁም የቆሙ ማለት ናችሁ እናንተ ናችሁ እዚህ ጋር እየተነሳችሁ ያላችሁት እንደሚመስለኝ። እንዴት ነው የሚገመግሙት ፕሮፌሰር በየነ ይህንን የሚኒስትር ብርሃነ ገብረ ክርስቶስን አባባል? እሺ፣ ለተሰጠኝ እድል አመሰግናለሁ። የአቶ ብርሃኔን ገለጻ አዳምጨዋለሁ። የሆነውን ክስተት ከሚገባ በላይ ሲያስጭሁት ነው የሰማ ነው እንደውም ምንም ይሉኝታ በሌለው ታዛቢ ምን እንላል የምል እንደ ሀሳብ ያደግ መቼም ገብቶት አያውቅም። አሁንም ያንኑ ጭኑ ትንሽ ዋንጫ ይዘው ትልቅ ፕሮፓጋንዳ ሊሰሩ ነው የፈለጉት። መጀመሪያ መነሳት ያለበት ኢትዮጵያ ብቻ አይደለችም በዚህ የተጠራችው። አዎ ሌሎች ኢትዮጵያ፣ ኬንያ፣ ናይጄሪያ እና ቱኒዚያ መሆናቸው ተገልጿል በዘገባው ላይ። እሱን እኮ ነው ይሄ አሁን መጠራት ዝም ብሎ ዛሬ በኢህአዴግ ዘመን የተገኘ የኢትዮጵያን ትልቅነት የኢትዮጵያን መታወቅ የኢትዮጵያን መከበር የሚያሳይ አይደለም። ኢትዮጵያ ከጥንት ከጠዋቱ ጀምራ ታዋቂ ገናና ሀገር እንደሆነች ይታወቃል። ከሊጎ ኔሽንስ ጀምሮ ኢትዮጵያ በዓለም መድረኮች ስትገኝም ሚናዋን ስትጫወትም የኖረች ሀገር ናት። እንግዲህ አቶ ብርሃን ሌሎች አፍሪካ ሀገሮችም አብረው እንደዚሁ እንዲጠሩ መደረጉንም ሳይጠቅሱ ኢትዮጵያ አፍሪካን ወክላ እስከ ማለት ሁሉ ደፍረው ሄደዋል። ስለዚህ እና አሁን ያደገችን ሀገር በሁለንተናው መልኩ አቅቷታል። ለዚህ የምሉት ነገር ምንም ውሃ ምቋጠር አይደለም እንደውም፣ ሀገሪቱ እየተለወጠች መምጣቷን ያሳያል። ይሄ ሁኔታ የኢትዮጵያ ቦታና ሚዛን በዓለም ውስጥ ከፍተኛ ደረጃ እያገኘ እንደሚሄድ ነው የሚያሳየው ነው ያሉት። ይሄ የተጋነነ ነው እኮ ነው የምንለው። ምኑ ነው አሁን እዚህ በአዲስ አበባ የሚሰሩ ህንጻዎች እንደ መለኪያና ሚዛን ተደርጎ ተወስቶ እንደሆነ እውነታው ይሄ ሀገር በሙሰኝነት ተጨማለቀ፣ በአድሎ እና ህዝብን በእጅጉ ያሳዘነ ከዚህም ተነስቶ ትልቅ አመፅ የተነሳበት መንግስት፣ ስለ ሰላማችን ዲሞክራሲያችን እያለ ማውራት የሞራል ብቃት የለውም። ስለዚህ ኢትዮጵያን ታላቅ አድርገናታል የሚሉት ነገር ቀልድ ነው። ኢትዮጵያ ቀድሞም የምትታወቅ ናት። ኢትዮጵያን እንደውም በአሁኑ ጊዜ እየጎዳች ያለው ከኢህአዴግ አስተዳደር አንጻር ያላት ግሉህ የሆነ ሚናዋ ነው በአፍሪካ ውስጥ። ይኸው እነዚህ ጂ ሰባት የተባሉትም ትልልቆቹ ሀገሮችም ሊወዳጇት ይፈልጋሉ። ይህንን የሚያደርጉት ደግሞ ጥቅማቸውን ለማስጠበቅ ነው። ያው ኢትዮጵያ ውስጥ እንግዲህ የኢህአዴግ አስተዳደር ለእነዚህ ተላላቅ መንግስታት ሳይተሩዋ ቤት ሳይልኩ ወዴት የሚል መንግስት ነው። ምንም በኢትዮጵያ ህዝብና በሀገሪቷ ጥቅም ምክንያት ከማንም ጋር ተጣልቶ የማያውቅ የሚጣላ መንግስት አይደለም። ነገር ግን እዚህ ላይ መግለጽ የሚፈልገው ተጠሯቸው ጂ ሰባት ከሚባሉት እኮ ተላላቅ ሀገሮች ፖለቲካ ልኡካንም መሪዎችም ጋር እኛም እንገናኛለን፣ እናገኛቸዋለን በተለያዩ ሁኔታዎች ለዚህ መንግስት ያላቸውን ትዝብት ይገልጹልናል። በተለይ በፖለቲካዊ ህይወት ማለት ነው። የሀገሪቷን ህዝብ መብት ከልክለው ነስተው እንደሚገዙ፣ ሰብአዊ መብትን ረግጠው እንደሚገዙ፣ ዴሞክራሲን ደስጠው እንደሚገዙ ይሄንን እኮ በደንብ ይረዱታል። ስለዚህ አሁን ያለው እኮ ትልቁ ችግር በዚህ በአፍሪካ ቀንድ እንግዲህ በጉልበትም ረግጦ በመግዛትም ይሁን አንፃራዊ መረጋጋት አንጥቻለሁ የሚል እኮ ሀገር የሚገዛው ኢህአደግ ነው። ስለዚህ ማንን ሌላ ይጥሩ? ሱማሌን ይጥሩ፣ ደቡብ ሱዳንን ይጥሩ፣ ሱዳንን ይጥሩ፣ ኤርትራን ይጥሩ። ችግር እኮ ነው ያለው። እንግዲህ ይሄ ኢህአደግ መንግስት ስለሆነ ተቸግረው ያደረጉት ነገር እንጂ እኛ ካለን መረጃ ጂ ሰባት የምትሏቸውን እናገኛቸዋለን። ያላቸው ትዝብት ለዚህ ለኢህአደግ መንግስት፣ ጨርሶ ለማይሰማ ምክር ለማይቀበል እርዳታውን ብቻ የሚፈልግ የዚህ አይነት አስቸጋሪ የሆነ ስርዓት በዓለም ውስጥ ብዙ ጊዜ እንደማያጋጥማቸው ነው የሚነግሩን። ስለዚህ እነዚህ አሁን ተጠርቶ ህን ሙሉ ሰዎች እንደው ክብር አግኝተውና ሙሉ እምነት በእነሱ ላይ ኑሯቸው የተጠሩ አድርገው ፕሮፓጋንዳ የሚነዙበት አግባብ ለምናቀው ለትዝብት ነው ሚዳረጋቸው እንጂ ትዝብት የሚፈሩ ሰዎች ባለመሆናቸው ይህንን የፕሮፓጋንዳ ጉዳይ አድርገው ያስቸውታል እና በእውነቱ በዚህ ሀገር ላይ የፖለቲካ መተማመንን ማስረፍ በአገሪቷ የፖለቲካ ህይወት ላይ ብሔራዊ መግባባት ማድረስ ያልቻለ ለዚህም ዝግጁ ሆኖ ያልተገኘ አካል ይህንን ያህል ክብር አግኝቻለሁ ላሳካሁትና፣ ላደላደልኩት፣ ላመቻቸሁት ምክንያት ሆኖ ተጠርቻለሁ ብሎ ብናገር ከእውነታው የራቀ እንደመሆኑ እና የኢትዮጵያ ተጠራች ብሎ እንደ ትልቅ ነገር አድርጎ እንደ ዘመቻ በዚህ ላይ ፕሮፓጋንዳ መስራት በእውነቱ የሚያስተዛዝብ ነው ከማለት እንግዲህ ብዙ መጨምሮ አይኖረኝም። ፕሮፌሰር በየነ ጴጥሮስ የመድረክ ሊቀመንበር፣ ለማብራሪያው በጣም አድርጌ አመሰግናለሁ። እሺ፣ ለሰጠኝ ግድል አመሰግናለሁ። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት ቀድሞ የሰማያዊ ፓርቲ ሕዝብ ግንኙነት ኃላፊ በነበረው በዮናታን ተስፋዬ ላይ የስድስት ዓመታት ከስድስት ወር የእስር ቅጣት ጣለበት። ቅጣቱ ከተያዘበት ጊዜ ጀምሮ እንዲቆጠርም ትዕዛዝ ሰጥቷል። ዝርዝሩን መለስካቸው አመሀ ይዞታል። የፌዴራል አቃቢ ህግ ሽብርተኝነትን በማበረታታት ክስ የመሰረተበት ቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ የነበረው ዮናታን ተስፋዬ ባለፈው ሳምንት ጥፋተኛ ከተባለ በኋላ ዛሬ የስድስት ዓመት ከስድስት ወር እስራት ቅጣት ተጣለበት። የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት የቅጣት ውሳኔውን ባሰማበት ወቅት እንዳተተው ሁለቱም ወገኖች ማለትም አቃቢ ሕግና የተከሳሽ ጠበቃ የቅጣት ሐሳባቸውን ቀደም ብለው በጽሑፍ አስገብተዋል ብለዋል። የተመሰረተበት ክስ በጸረ ሽብር አዋጁ በአንቀጽ ስድስት ድንጋጌ ስር በመሆኑም ቅጣቱ ከአስር እስከ ሀያ ዓመት እንደሚደርስ አስታውሷል። ወንጀሉ ታስቦ የተፈጸመ ነው ያለው ይህ ፍርድ ቤት ተፈጸመ በተባለው ወንጀል የደረሰ ጉዳት ስለመኖሩ ግን የአቃቢ ሕግ ክስ አያስረዳም ብለዋል። ስለሆነም መነሻ ቅጣቱ አስር ዓመት ሆኖ እንዲወሰን በሙሉ ድምፅ የፍርድ ቤቱ ዳኞች መስማማታቸው ተነግረዋል። ሁለቱ ወገኖች ባቀረቡት የቅጣት ውሳኔ ሐሳብ አቃቢ ሕግ የቅጣት ማክበጃ እንዳላቀረበ ተመልክቷል። በተከሳሽ ጠበቃ በኩል ደግሞ ተከሳሽ ከዚህ ቀደም ምንም አይነት የወንጀል ሬከርድ የሌለበት መሆኑን ለቤተሰቡ ረዳት መሆኑንና የህብረተሰብ አገልግሎት ይሰጥ እንደነበረ በማስረዳታቸው ቅጣቱ ቀልሎ እንዲጣልበት ተደርጓል ተብለዋል። በመሆኑም ፍርድ ቤቱ ዮናታን ተስፋዬ በቁጥጥር ስር ከዋለበት ጊዜ ጀምሮ በሚታሰብ በስድስት ዓመት ከስድስት ወር ጽኑ እስራት እንዲቀጣ ወስኖበታል። ጠበቃው አቶ ሽብሩ በለጠ በውሳኔው ቅር መሰኘታቸውንና ይግባኝ እንደሚሉም ለቪኦኤ መግለጻቸው አይዘነጋም። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። አድማጮች አሁን ደግሞ አምነስቲ ኢንተርናሽናል ለእስራቱ ፍርድ የሰጠው ምላሽ አለ። ጽዮን ግርማ ታቀርበዋለች። ለአንድ ዓመት ከስድስት ወር በእስር ላይ በሚገኘው የሰማያዊ ፓርቲ የቀድሞ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ላይ የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አራተኛ ወንጀል ችሎት በዛሬ ሁለት ያሳለፈው የስድስት ዓመት ከስድስት ወር የእስር ፍርድ ሀሳብን በነጻነት የመግለጽ መብትን በእጅጉ የሚጻረር ና በኢትዮጵያ ሀሳባቸውን የሚገልጹ ሰዎች ላይ የሚወሰደው የአፈና እርምጃ ከሚገባው በላይ መጠናከሩን የሚያሳይ እንደሆነ ሰማያዊ ፓርቲና ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል ይናገራሉ። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ የፍርድ ውሳኔው ሲሰጥ እዛው እንደነበሩ ገልጸው ፍርድ ቤቱ የፍርድ ውሳኔውን ከማሳለፉ በፊት ተፈጸመ በተባለው ወንጀል የደረሰ ጉዳት ስለመኖሩ አቃቤ ህግ እንዳላስረዳ ሲዘረዝር ነፃ የሚል የፍርድ ውሳኔ ጠብቀው እንደነበር ይናገራሉ። ሲፈረድ ሰምቻለሁና በአጠቃላይ በጣም የሚያሳዝንና የሚያሳፍር ነው። ዮናታን በፌስቡክ ላይ በጻፋቸው ጽሑፎች ብቻ ነው ይህን ሁሉ ስድስት ዓመት ከስድስት ወር የተፈረደበት እንደ ወንጀልም ተቆጥሮ ሽብርተኝነትን ማበረታታት ተብሎ በፌስቡክ ላይ በጻፋቸው እሱም ሀሳብን በነጻነት የመግለጽ መብት ነው ብሎ በገለጻቸው በተለያዩ ሰዎችን ባስመሰከረበት ወንጀል ነው እንግዲህ፣ ስድስት ዓመት ከስድስት ወር የተፈረደበት በጣም የሚያሳዝን ነው። በጣም የሚያሳፍር ነው። በፍትህ ወይም በዳኝነት ስም ሰላማዊ ትግሉን ማቀጨጭ ነው የተያዘው። ይሄ እንግዲህ በሀገራችን የምንፈራው የህዝብ አመፅ የሚያመጣ ነው ማለት ነው። እዚህ ሰላማዊ ታጋዮችን በህግ ስም እንደዚህ በማድረግ ትግሉን ማቆም አይቻልም። የህዝብን ጥያቄ ማቆም አይቻልም። የህዝብ ጥያቄ ይቀጥላል። ትግሉ ይቀጥላል። እነ ዮናታን ላይ የደረሰው ነገር ግን በጣም የሚያሳዝንና የሚያሳፍር በፍድራጡ ላይ ፍጹም ተስፋ እንድንቆርጥ የሚያደርግ ነው። እኛ ዛሬ በነጻ ይሰናበታል ብለን ነበር የምንጠብቅ የነበረው። የአምነስቲ ኢንተርናሽናል የአፍሪካ ቀንድ የመረጃ አጠናቃሪና ተመራማሪ አቶ ፍሳሀ ተክሌ በበኩላቸው አቶ ዮናታን ተስፋዬ ላይ የተላለፈው የጥፋተኝነቱ ውሳኔ ሀሳብን የመግለጽና በፌስቡክ ጽሁፎችን የማውጣት መብትን የሚጻረር አሳፋሪ ውሳኔ እንደሆነ ቀደም ሲል ድርጅታቸው በመግለጫ አስታውቆ እንደነበረ አስታውሰው መጀመሪያውኑ ወንጀለኛ መባል የማይገባው ሰው ላይ ቅጣት ማስተላለፍ ተገቢ አይደለም ብለዋል። ከዛ ምሳሌ ጥፋተኛ ሲባል አንድ ሰው ጥፋተኛ ከተባለ እ ወደ ቅጣት እንደሚሄድ የታወቀ ነው። ጥፋተኛ የተባለበት አንቀጽ ከአስር ዓመት እስከ ሀያ ዓመት የሚያስቀጣ ቢሆንም ያው ፍርድ ቤቱ ያለውን ዲስክሬሽን ወስዶ ከታችኛው የቅጣት መጠን በታች ቀጥቷል። መጀመሪያ ራሱ የቅጣቱ መጠን ምንም የሚሆን ምን ው በተለይ በዚህ በሶሻል ሚዲያ ላይ ኒውትራል በሆነ በዚህ መረጃ መረስ ነበር። መጀመሪያውንም ጥፋተኛ መባል ባልነበረበት፣ እንደወንጀለኛ መቆጠር ባልነበረበት ጉዳይ ላይ በአጠቃላይ መቀጣቱም ተገቢ አልነበረም ነው። ስለዚህ የቅጣቱ መጠን የመጨመሩ መቀነሱ ሳይሆን በዋነኝነት የነገር የሰራው ነገር ወንጀል ነው ወይ ስሎ ስለ ስናየው በሌሎች ሀገሮች ልምድም ቢሆን ወይም በዓለም አቀፍ የሰብአዊ መብት ህጎች ህግጋት ና ስታንዳርዶች መሰረት ስናየው አንድ ሰው እንደዚህ አይነት ፖስት የመለጠፉ ብቻ ወንጀለኛ ነው መባሉ ነጻነትን እየተጋፋ ነው ነ ምንባል ከዚህ ጋር በተያያዘ ለአነት ምፈልገው በሁለት ሺ አስራ ሰባት ከጃንዋሪ ጀምሮ ራሱ እዚሁ ሀሳብን ከመግለጽ ጋር በተገናኘ የታሰሩ ሰዎች ቁጥር ዳርተማ አሉ ይና ይሱፋሉ ና እነሱን ስንጀምር እንግዲህ በሶስት ሰዎች ፊታቸውን ስንጀምር ሶስት ሰዎች ታስረዋል። እንዲሁ ሀሳባቸውን በመግለጻቸውና ትሬንዱ አቅጣጫውን ነው ማየት ያለብን። በአጠቃላይ ኢትዮጵያ ውስጥ ያለ የሀሳብ ነጻነት በነጻነት የመግለጽ መብት አደጋ ላይ እንዳለን የሚያሳያ ሀሳብን የመግለጽ ነጻነት አደጋ ላይ ከመውደቁ በተጨማሪ የፍትህ ስርዓቱ ተገማች አለመሆኑና አንድ ሰው ምን ቢያደርግ ምን አይነት ነገር ሊገጥመው እንደሚችል ቀድሞ አለማወቁ ወይም አለመገመቱ ራሱ ሌላው ዜጎችን በስጋትና በፍርሀት እንዲኖሩ የሚያደርግ ነው ይላሉ አቶ ፍስሐ። አሁን ባለው ሁኔታ ምንድን ነው የሚያስቀጣው ብሎ የሚለውንም ራሱ ፕሬዲክት ማድረግ ወይም ደግሞ መተንበይ አይቻልም። ማንኛውም ከመንግስት በተቋም አቋም ጋር ይጠራ ብሎ ያስብ የሚችላ ነገር በሙሉ ሊያሳሰር ሊያስበረችል ይችላል። አንደኛው የሕግ ዓላማ አፈጻጸም መተንበይ መቻል አለበት። ተወሰነ ደረጃ እንዲህ ባረግ እንደዚህ ነገር ሊደርስብኝ ይችላል የሚለውን ነገር ማወቅ አለብን እና አሁን ባለው አካሄድ ግን ማንኛውም ነገር በሶሻል ሚዲያ ላይ ፎቶ ተመለከትና ሰላም ከመባባል ውጭ ያሉ ነገሮች በሙሉ ወደዛ ሊተረጎሙ ይችላሉ ብሎ ተማር ሀሳባቸውን በፌስቡክ ብቻ የሚገልጹ ሰላማዊ ሰዎችን ማሰር በሀገሪቱ መጻኢ ዕድል ላይ የመጥፎ ሁኔታ አመላካች ነው። የሚላሉ ሰዎች ሀሳባቸውን በመንግስት ክርስቲያን የሚያደርጉት ወይም ደግሞ የተለየ ሀሳብ የሚያራምዱት ሲያራምዱ ምንድን ነው የሚያሳየው? ሰዎች ሰላማዊ መሆናቸው ነው የሚያሳየው ሰላማዊ ከሆነውም ሌላ ቦታ ነበር የሚሄዱ እንጂ በሶሻል ሚዲያ እና በሚዲያ ነበረ ማሰባቸው። ሰዎች ወደ ጫካ ነበር የሚገቡ ሰዎች ወደ ጫካ ተገቡ። አማራጭ የሚሰጥ መድረክ ነው። ሀሳብን በነፃ መግለጽ ልዩነት ሲኖር ልዩነትን ኔጎሽት ለማረግ፣ ይሄ ሪዞልቭ ለማረግ ለመነጋገር ያላቸውን ቀና አመለካከት ነው የሚያሳየው መንግስትን ወይም ደግሞ ሕገ መንግስት ሲያወቱ ባህል ለመገልበቅ ያላቸው ሙከራ አይደለም። ይህኛው ከተገደበ ግን ሌላ አማራጭ እንዲወስዱ የመገፋፋት ነገር አለ እና በብዙ ሀገራትም እንደታየው ሀሳብን የመግለጽ መብት በተገደበባቸው ሁኔታዎች እና አጋጣሚዎች ላይ መጨረሻ ያው ወደ ሌላ አቅጣጫ ነው ይወሰደው እና ሰዎች አማራጭ ባጡ ቁጥር የሰለጠነ የሀሳብ ቅይር በሀሳብ መግባባት ስራ በሌለበት ምሳለት ጨረሻው ወደ ኪወት ና ወደ ወደ ሄደውንም ይሄ ከዚህም አንጻር መታየት አለበት፣ መብት ከመሆኑ አንጻር ብቻ ሳይሆን ሰላምን ከማስተካከያ ሰላማዊ ዲሞክራሲያዊ ስርዓትን ቀጣይነት ከማረጋገጥ አንጻር ራሱ እከባለው ነው ማለት ነው። የኢትዮጵያ መንግስት ይህንን የመብት ጥሰት አሁኑኑ ሊያቆመው ይገባል ሲሉም ያሳስባሉ። አሁን እንዲያውም የተደረጉት የመብት ጥሰቶች ወደኋላ ኋላ መመለስ ነው ያለባቸው እንጂ ምክንያቱም ብዙ ጥሰቶች ተፈጸመዋል ነው እነሱን እንዴት ማረም ይቻላል መደረግ ያለበት እንጂ የመቆም ብቻ አይደለም እና ከዛ በላይ ደግሞ የደረሱት የመብት ጥሰቶች ወደኋላ ኋላ መካት መቻል ያለባቸው ዓለም አቀፍ የጋዜጠኞች መብት ተሟጋቹ ድርጅት ሲፒጂኤ ኢትዮጵያ ሀሳብን የመግለጽ መብትን በማፈን ከግብፅና ከኤርትራ ቀጥላ በአፍሪካ ሶስተኛ አፋኝ አገር ናት ብሏታል በ2017 ሪፖርቱ። መጽሔት ነው እያደመጣችሁ ያላችሁት። ወደ ቀጣዩ ዘገባ እናልፋለን። አፍሪካ ዛሬ ዕድሜያቸው በአብዛኛው ከሰላሳ አምስት ዓመት በታች የሆኑ ወጣቶች የሚበዙባት አህጉር ነች። ይሄ ጥቅምም ጉዳትም አለው ይላሉ ጠበብት። የዘንድሮ የአፍሪካ ቀን ሲታሰብ ወጣቱን በመዋለ ንዋይ ማሳተፍና ማስታጠቅ ቀዳሚ ዓላማ ሊሆን ግድ ይላል። አዲሱ አበበ የሚያቀርበው የቪዮዋ ማርያማ ዲያሎ ዘገባ ተጨማሪ ዝርዝሩን ያቀርባል። የዛሬው ግንቦት 25 እንደ አውሮፓ አቆጣጠር የአፍሪካ ቀን ተብሎ በመላው ዓለም በተለይም አፍሪካ ውስጥ ሲታሰብ ግማሽ ምዕተ ዓመት ሆኖታል። በዚህ ቀን የአህጉሪቱ ማንነትና አንድነት አብሮ ይታሰባል። እያንዳንዱ ዜጋም ቀኑ ምን ትርጉም እንደሚሰጠው ለማሰብ እድል ያገኛል። ከሃዋርድ ዩኒቨርሲቲ ሞሐመድ ሳሊሆ ካማራ ለእኔ የአፍሪቃን ቀን ማክበር ማለት አፍሪቃ ወደህም ሆነ ሳትወድ በባሪያ ንግድም ሆነ በጦርነት ወይም በቅኝ ተገዥነት ለተቀረው ዓለም ያበረከተችውን አስተዋጽኦ የማስብበት ብቻ ሳይሆን በንግድና በባህል እንዲሁም በሥልጣኔ ልውውጦች ረገድ የተገኙትን ጭምር ነው። ሞሐመድ ሳሊሁ ከማራ በሃዋርድ ዩኒቨርስቲ የአፍሪቃ ጥናቶች ክፍል ሊቀመንበር ናቸው። አፍሪቃ እጅግ ብዙ አዋቂዎችና ተሰጥኦ ያላቸው ወጣት ልጆች አሏት። ስለ ተቀረው ዓለም ጥሩ ግንዛቤ ያላቸው ምሁራንም አሏት። ብዙዎቹ ግን ሥራም ሆነ በቂ የገቢ ምንጭ የላቸውም። በአንድ በኩል ችሎታው አለ፣ በሌላ በኩል ደግሞ ፈተና ድብልቅ ስሜት፣ ማለትም ይኸው ይመስለኛል። ሬይመንድ ማሮ የምሥራቅ አፍሪቃ ማኅበረሰብ የወጣቶች አምባሳደር ነው። ምሥራቅ አፍሪቃ ውስጥ በሚገኙ የተለያዩ ድርጅቶች ውስጥ ሠርቷል። ከሎንዶን በስካይፕ ይህን ብሏል። ስቴክሆልደርስ በትምህርቱ ዘርፍና በንግዱ ባለቤቶች መካከል ክፍተት አለ። ወጣት ተመራቂዎች ከስራው ጋር መገናኘታቸውን ወይም ብቁ መሆናቸውን በቅርበት የሚከታተሉበት ሁኔታ የለም። ማሮ በአሁኑ ወቅት በአፍሪካ ሰላምና ግጭቶች ጥናት ዙሪያ ለማስተርስ ዲግሪው እየሰራ ነው። የዘንድሮውን የአፍሪካ ቀን ዓላማና የተባበሩት መንግስታት ድርጅትን አፍሪካ አጀንዳ 2063 ይደግፋል። የአፍሪካን አህጉር ስለ ማሻሻል የተባበሩት መንግስታት ድርጅት ያወጣው አጀንዳ ነው። ፖሊሲዎችን በመለወጥ ነው ልናሻሽላት የምንችለው። የማይጠቅሙን ፖሊሲዎች ጊዜ ያለፈባቸው ከሆኑ እናስወግዳቸዋለን። ችግሮቻችንን የምናስወግድባቸው ዘዴዎች አህጉራዊ ሆነዋል፣ ማለትም እንደ ኢኮዋስ አይነት ክልላዊ ውህደት ፈጥረዋል። እንደገና የሃዋርድ ዩኒቨርስቲው ፕሮፌሰር መሐመድ ከማራ፣ ለምንድን ነው የሴኔጋሉ ሥራ ፈላጊ ጊኒ ወይም በተቃራኒው የጊኒው ወደ ሴኔጋል ሄዶ የማይቀጠረው? ለምን ያን አይነት ውህደት አይኖርም? ወይም ደግሞ ፓስፖርታችን ሕጋዊ እስከሆነ ድረስ ለምንድን ነው በአስራ አምስቱም አገሮች መዘዋወር የማንችለው? ከማራ እንደ ቦትስዋና፣ ታንዛኒያ፣ ሞሪሽስ፣ ሴኔጋል፣ ሳኦቶሜ ና ፕሪንቺፔ እንዲሁም ኬፕ ቨርዴን በምሳሌነት ያነሳሉ። አሁን ከመጨረሻው የመጽሔት ትንታኔ ላይ ደርሰናል። የሰሜን አትላንቲክ ሀገሮች ቃል ኪዳን ድርጅት አባል ሀገሮች መሪዎች በጥብቅ የጸጥታ ጥበቃ ቤልጅየም ብራሰልስ ገብተዋል። የኔቶ መሪዎች ጉባኤው አብላጫ ትኩረት ማንቸስተር ከተማ የደረሰው የሽብርተኛ ጥቃት እንደሚሆን ተጠቁሟል። አብዛኞቹ መሪዎች በምረጡኝ ዘመቻቸው ወቅት ኔቶን ሽብርተኝነት በትክክል ያልታገለ ጊዜ ያለፈበት ድርጅት ብለው ሲጠሩት ከነበሩት ከዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ጋር ሲገናኙ የመጀመሪያው ጊዜያቸው ይሆናል። የቪኦኤ የአውሮፓ ዘጋቢ ሉዊስ ራሚረዝ ባጠናቀረው ዘገባ እንዳለው አውሮፓ ውስጥ በቅርብ ጊዜያት በደረሱት የሽብርተኛ ጥቃቶች ምክንያት የዩናይትድ ስቴትሱ ፕሬዚደንት የሕብረቱን ጸረ ሽብርተኛ ጥረቶች ለማጠናከር የሚያስፈልጋቸውን ድጋፍ እንዲያገኙ ሊረዳቸው ይችላል። ቆንጅታዬ ታቀርበዋለች። ብረሰልስ ውስጥ በሺዎች የተቆጠሩ ግራ ክንፈ አቋም አቀንቃኞች ኔቶንም የዩናይትድ ስቴትሱን ፕሬዚደንትን በመቃወም ሰልፍ አካሂደዋል። ከተቃዋሚ ሰልፈኞች እንዲያውም ሚስተር ትራምፕ በምረጡኝ ዘመቻቸው ወቅት በኔቶ ላይ ያሰሙት የነበረውን ነቀፋ ደስ ብሏቸው እንደነበረ የሚናገሩ አሉ። አሁን ከህብረቱ በመተባበራቸው እንደተከፉ የኔቶ ተቃዋሚ ሰልፈኛ ፍራንስ ደ ሜጌድ አንዱ ናቸው። ትራምፕ በዘመቻቸው ጊዜ የሚናገሩት ጥሩ ነበር። አሜሪካ በዓለም ጉዳይ ሁሉ ልትገባ አትችልም ሲሉ ነበር። ግሩም ሐሳብ ነበር። አሁን ግን ነባሮቹ ዴሞክራቶችና ሪፐብሊካኑ አስተዳደራቸው ላይ ጫና በመፍጠር አንገታቸውን ይዘው ሐሳባቸውን አስለውጠዋቸው ይኸው አሁን እንደ ኦባማ አይነት ጫን ያለ ፖሊሲ ይዘዋል። ፕሬዝደንት ትራምፕ ብረሰልስ የገቡት በዚህ ሳምንት ኢንግላንድ፣ ማንቸስተር ከተማ በደረሰው የሽብርተኛ ጥቃት ምክንያት አውሮፓ ውስጥ ከባድ ውጥረት ነግሶ ባለበት በአሁኑ ወቅት ነው። በመሆኑም ለኔቶ መሪዎች በሽብርተኝነት ላይ ወሳኝ እርምጃ እንዲወስዱ የተመቻቸ ሁኔታ እየተፈጠረ ይመስላል። የኔቶ ዋና ጸሐፊ የንስ ስቶልትንበርግ The attacks uh, we saw in Manchester will be something which will be addressed ማንቸስተር በደረሰው የሽብር ጥቃት ላይ እንነጋገራለን። እንደሚመስለኝ ሁሉም መሪዎች ያነሱታል። ምክንያቱም ልጆችን ወጣቶችንና ቤተሰቦችን ኢላማ ያደረገ ጭካኔ የተሞላበት ጥቃት ስለሆነ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ለኔቶ አባል ሀገሮች መሪዎች የሚያስተላልፉት ዋና መልእክታቸው ተገቢውን ክፍያ እንዲሰጡ ከሀገሮቻቸው አጠቃላይ ብሔራዊ ገቢ ሁለት ከመቶውን ለመከላከያ መዋል እንዳለባቸው ነው። እንደገና የኔቶ ዋና ጸሐፊ መሻሻል እያሳየን መጥተናል። ለብዙ ዓመታት በማሽቆልቆል ላይ የነበረው የአውሮፓ የኅብረቱ ሀገሮችና የካናዳ አጠቃላይ የመከላከያ ወጪ ባለፈው ዓመት በብዙ ቢሊዮን ዶላር አድጓል። ይሁን እንጂ ግዙፍ የሆኑ የማህበራዊ ዋስትና መርሃ ግብሮች ባሏቸው በምዕራብ አውሮፓ ሀገሮች የመከላከያ በጀት ለማሳደግ የፖለቲካ ድጋፍ ማግኘቱ ቀላል አይሆንም። ብረሰልስ ውስጥ ኔቶን ለመቃወም የተደራጁ ሰልፎች አስተባባሪዎችም ስጋታቸውን ይገልጻሉ። ስቴፈኒ ደምሎን አንዷ ናቸው። ማለት ብዛት ያለው ገንዘብ ለመከላከያ ሲመደብ ብዙ ገንዘብ ትምህርትና ጤናን ለመሳሰሉ ጉዳዮች ላይ ውል ነው ማለት ነው። የኔቶ አባል ሀገሮች መሪዎች ጉባኤ የሚካሄደው አዲሱ የፈረንሳይ ፕሬዚደንት ኢማንዌል ማክሮን በሀገራቸው የተደነገገው አስቸኳይ ጊዜ አዋጅ እንዲቀጠል ለማድረግ እየሞከሩ ባሉበት በዚህ ወቅት መሆኑ ነው። በቅርብ ጊዜያት ፈረንሳይና ብሪታንያ ውስጥ በደረሱት የሽብርተኛ ጥቃቶች ምክንያት የዘንድሮ የኔቶ የመሪዎች ጉባኤተኞች ይበልጡን የሚነጋገሩት ስለ ሰላም ሳይሆን ስለ ጦርነት ሊሆን ነው። ብረሰልስ ላይ የሰፈረው ተቃዋሚ አልቀናውማል። አድማጮች የምትከታተሉት በ19፣ በ22 ና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነፃዊ ስልክ መስመር 2022059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን። ሃይ ቪዎች፣ ስለ ቴድሮስ አዳኑ መመረጥ እኔ ምንም አልገረመኝም፣ አልደነቀኝም። ምክንያቱም ይቺ አለም እኮ ገንዘብ ያላቸው ምናምን ነገር ነው እና ለምሳሌ ኢትዮጵያውያን በሁለት ሺ አምስት ያን ሁሉ ምርጫቸው ተነጥቆ ኦባማ ሄዶ ህዋትን በዲሞክራሲ የተመረጠ መንግስት ብሎ ተናግሯል። ስለዚህ እንዲያውም ጥቅም ተጠቅመናል ባይ ነኝ። ምክንያቱም ሰውዬውንም ሆነ አለም ስለ ህዋት እንዲያውቅ አድርጓል። ለምሳሌ ጋዜጠኛ ጌታቸው የዛሬ አምስት ዓመት አበበ ገላው በተናገረው ነገር ተፈርዶበታል። እስኪ አስቡት እንዲህ ያለበት ሀገር እንዴት ነው ደስ ቢለን? ኢትዮጵያዊ ስለሆነ ኢትዮጵያ ኢትዮጵያን መግደል አለበት። ሌላው ደግሞ ቴድሮስ አድሃኖም ሆነ ህዋት በእርዳታ ገንዘብ ነው የሚንቀሳቀሱት። በእርዳታ ገንዘብ ነው አገሪቷ። ባለማችሁ ነገር አይደለም። ቴድሮስ አድሃኖም አሸነፈ አላሸነፈ ለኢትዮጵያን ትግል ምንም የሚያመጣው ነገር ባንቃወመው ኖሮ ያ በጣም ትልቅ አስቸጋሪ ይሆን ነበር። ግን በመቃወማችን አለም እንዲያውቁ አድርጓታል። በጊዜ ጋዜጣም ተጽፏል። አስተያየቴ ስለ ዶክተር ቴድሮስ አድሃኖም ነው ሰውየው በግለሰብ በጣም ቀና ጥሩ ሰው ነው። እኔ በቅርብ አውቀዋለሁ። ነገር ግን በዚህ በኢህአደግ በምንለው አንድ ሰው ምንም አይነት ቀና ቢሆን ወይ ጠማማ ቢሆን ብቻውን የሚሰራው ነገር የለም። ያ በኮሚቴ የሚሰራ ነገር ነው። ስለዚህ ማመዛዘን ያስፈልጋል። እና ሰውዬው በጣም ቀና ሰው ነው። ቀናነቱ ደግሞ ለኢትዮጵያ ኩራት ነው። አስተዳደጉም ጥሩ ሰው ነው። በተፈጥሮም ጥሩ ሰው ነው። ኩራት የለውም ለሚቀርበው በጣም ታማኝ ሰው ነው። ስለዚህ እንኳን ለዚህ ምርጫ በአሸናፊነት ወጣ። ስለዚህ እባካቸው የተከበረ ሰው ነው እና እናክብረው። ስራውን ደግሞ እንዲቀናለት እግዚአብሔር ይርዳው። ተሳኔ ከዚህ ከአሜሪካ ተናስትልን ቪኦኤች እንደምንዋላችሁ የቴድሮስ አድሃኖምን የተቃዋሚዎችንና ደጋፊዎችን ያቀረባችሁበት ዘገባ ላይ እንደኛ ባልሳሳት ከእናንተ ውስጥ እና አንዳችሁ ናችሁ የዘገባችሁት ሱማሌ ውስጥ ላይ አተት ወይም ተቅማጥ ተብሎ ተቅማጥና ትውከት በተባለው ወቅት ላይ ወይም አንድ ወር ውስጥ ላይ የዘገባችሁ ዘገባ ላይ ሴትዮዋ የተናገረችው ሱማሌ አካባቢ የተናገረችውን ሰው ሴትዮ የሀገርን ታደ እንትንትም አጎደፍ ተብላ እሷም ቤተሰቦቿም ታስረዋል። ይህ እውነታ ነው እውነት አሁን እንኳን የተፈጠረ ከዚህ ሁለት ከዚህ ወር በፊት ወይም ሁለት ወር በፊት የተፈጠረ ጉዳይ ነው እና ይሄ ምንም ልናለባብ ሰውና ልንሸፋፍ ነው አይገባም። የአማራው ክልል ላይ ምን ማረጋገጫ አላችሁ የሚለው ፓርላማ ላይ ቀርበው የሰጡት ምስክርነት ከምንም በላይ ማረጋገጫ ነው። ከእነሱ ፓርላማ ላይ የአማራ ውስጥ ይህን ያህል ተብሎ ከመገለጥ በላይ ሌላ ምስክርነት ምን ያስፈልጋል? አድማጮች ለአስተያየቶቻችሁ እናመሰግናለን። በኢሜይል አስተያየቶች ከላካችሁልን አድማጮች ደግሞ የአቶ ፈለቀ ገበያው ይገኝበታል። ዶክተር ቴድሮስ አድሓኖም የዓለም የጤና ድርጅት መሪ ሆነው በመመረጦ እንኳን ደስ ያሎት እያልኩ ይህን ጥሩ አጋጣሚ ለሁለት አበይቱ ጉዳዮች እንዲጠቀሙበት እማጸኖታለሁ ይላሉ። አንደኛው አገራችን ውስጥ ተምረው ራሳቸውንና አገርን መጥቀም የሚገባቸው ነገር ግን በየመንገዱ ወድቀው የረባ ልብስ እንኳ ሳይኖራቸው ፍርፋሪ ስለሚኑ የሚውሉትን ሕፃናት ለመንግሥቶ አሳስበው እነዚህ ሕፃናት እርዳታ አግኝተውና ወደ ትምህርት ቤት ገብተው አምራች ዜጋ እንዲሆኑ ቢያደርጉ ታላቁን የዓለም ጤና ችግር መፍታትን አገሮ ውስጥ እንደ ጀመሩት ይቈጠራል። ሁለተኛው፣ አሁኑም ይህንን መልካም አጋጣሚ ተጠቅመው አገራችን የገባችበትን የፖለቲካ ቀውስ ለመፍታት እንዲረዳ መንግሥቶን አሳስበው በእስር ላይ የሚገኙት የተቃዋሚ ድርጅትና የነፃው ሚዲያ አባላት በምህረት ከስር እንዲፈቱ ቢያደርጉ ይህ ወቅቱ ለሚጠይቀው አገራዊ እርቅ በር ከፋች ሊሆን ይችላል የሚል አስተሳሰብ አለኝ። በተረፈ የሥራ ዘመኖ የተቃና እንዲሆን እየተመኘው በድጋሚ ኢትዮጵያ ውስጥ ያለውን ማኅበራዊና ፖለቲካዊ ቀውስ ሳይረሱ የበኩሎን አስተዋጽኦ አድርገው ጥሩ ዜና ያሰሙናል ብዬ ተስፋ አደርጋለሁ ብለዋል አቶ ፈለቀ ገበያው። ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። አሁን ወደ ቀዳሚው የምሽቱ ቅንብር እናልፋለን። ባህልና ማህበረሰብ። ፍላወርስ ኦፍ ቱዴይ ሲድስ ኦፍ ቱሞሮ የአዲሱ መደብላቸው ርዕስ ነው። አንዳች ጎልቶ የሚጠቀስ ሥራ ያከናወኑ ከአርባ በላይ ኢትዮጵያውያንና የኢትዮጵያ ተወላጅነት ያላቸው አሜሪካውያንና ካናዳውያንን ታሪክ ይተርካል። ቁጥራቸው የበዛ ኢትዮጵያ ነክ መጻሕፍትና ጥናታዊ መድብሎች በማሳተም የሚታወቀው የፀሐይ አሳታሚ ድርጅት ነው። የዚህም ሕትመት ባለቤት ናቸው አቶ ኤልያስ። ባህልና ማኅበረሰብ ከፀሐይ አሳታሚ ዋና ሥራ አስኪያጅ አቶ ኤልያስ ወንድሙ ጋር ባለፈው ሳምንት የጀመረው ቃለ ምልልስ ለምሽቱም በሌሎች የሕትመት ሥራዎቻቸውና እንዲሁም በንባብ ባህል ዙሪያ ያተኩራል። አቶ ኤልያስ ወንድሙን ያወያያቸው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው ሳምንት በቃለ ምልልሱ መጨረሻ ኤልያስ በመጽሐፉ ስራቸው የሚተርኩትን ባለታሪኮች ማንነት በከፊል ከሚያስተዋውቁበት ሀሳብ መለስ ብሎ ይጀምራል ምን ያለማየሁ ለምሳሌ ከኮርፖሬት ሊደርሺፕ ውስጥ በስራ በዚህ ካደጉ ሰዎች መካከል አንዷ እሷ ነች። በፊልም ውስጥ ደግሞ እንደ ንግስት ልኬ እንደዚሁ በአሁኑ ሰዓት በሆሊውድ ውስጥ ታላልቅ ፊልሞችን በመስራት የምትታወቅ ነች። አሁን በቅርቡ እንደውም አዲስ ፊልም በአንዳንድ ፕሮግራሞች ላይ እያሳየች ነው። ገበያ ለገና አለዋለም። አዲስ ታደሰ ደግሞ እንደዚሁ ከሲያትል ከተማው ከንቲባ የፖሊሲ አማካሪ የነበረ ወጣት ነው። በአሁኑ ሰዓት ጌትስ ፋውንዴሽንን ኢትዮጵያ ውስጥ እና በአፍሪካ ያለውን የሚመራው ግለሰብ ነው። ብዙ ናቸው፣ ብዙ ናቸው። አርባ ሶስቱንም ዘርዝረን አንዘልቅም። መጽሐፉ ገበያ ላይ ብሎ አንባቢያን ከታትላውት ታሪኮችን ይበልጥ እንደሚረዱ ገምታለሁ። ኤልያስ ምነኝ ሁሉ የህትመት ስራዎች ለንባብ በሚበቁበት የዳበረ የንባብ ባህል በአገር ውስጥ ብቻ ሳይሆን ውጪ ባለውም ኢትዮጵያዊ ዘንድ ልማዱ ቢኖር እንኳን ሁሉም ሰው አይደለም የሚያነበውና እስኪ ስለ ንባብ እናውራ ስለ ንባብና አንባቢያን የአሳታሚ ትልቁ ቤተኞች አንባቢያኑ ናቸውና አንባቢ በሌለበት መጽሐፍ ማሳተም የቱን ያህል አስቸጋሪ እንደሆነ ይታወቃል በዚያ ላይ የዲጂታል ዘመን ነው ያለንበት የህትመት ስራዎችም ወደ ዲጂታሉ እያዘነበሉ ነውና ቀደም ሲል ታየው ከነበረው በርካታ መጽሐፍት ማሳተም በቀጠልክበት ሂደት ውስጥ ያሉትን በንባብ ዙሪያ የታዘብካቸውን አንዳንዱ ነጥቦች ብድግ ብድግ እናድርግ ንባብ ባህሉን እንደ ንግድ ድርጅት መጽሐፉ ተሽተው ከዛም በኋላ ከዛ የሚገኘው ትርፍ ሰው እዛ ውስጥ የሚሰራው የሚገባውን ደሞዝ ከፍሎ ከዛ ደግሞ ሌላ መጽሐፍ ላይ ያደረጉ እንደሱ ሱ አይነት አሳታሚ በሆን ኖሮ አሁን የምትለኝ ጥያቄ በጣም አፌክት ያደረገኝ ነበረ። ለምንድን ነው ይህንን የምልህ? ከኔ በፊት በአሜሪካ ውስጥ በጣም ብዙ የአፍሪካ አሳታሚዎች ውስጥ ጀምረው ቆመዋል። በአሁኑ ሰዓት በመሪነት ት ጉዳዮች ላይ ያተኮሩ ጥናቶችን ያሰባሰበ በአመታዊ የጥናት መጽሐፎቻችሁ ይወጣ እንደነበረው ራሱን ችሎ የሚወጣ ነው። አሁን እያስረዳህን ያለኸው ልክ ነው። የዚህ የዓለም አቀፍ የጥናት መድብሉ ፖለቲካውንም፣ ኢኮኖሚውንም፣ ሃይማኖቱንም ሁሉንም ያካትታል የሚያካትታል። ከዚህም በፊት የአዲስ አበባ ዩኒቨርሲቲ ያለው የጥናት እና ምርምር ተቋም የሚያሳትመው ከዚህ በፊት ነበረ። ጀርመኖች አላቸው፣ ጣሊያኖች ነበራቸው፣ ፈረንሳይ ብቻ አሁንም አላቸው። ዋናነት መሆን የለበትም ነው የራሳችንን ምሁራኖች በዓለም አቀፍ ደረጃ በኋላ ተመልሶ የዚህ የቅድሞ መጽሐፍ ላይ ለመነጋገር ዲናው መንግስቱን ያወቅኩት በሚያሳፍር ሁኔታ ኒውዮርክ ታይምስ ላይ ሲወጣ ወይም ደግሞ ኒውዮርከር መጽሔት ላይ በጻፈ ጊዜ ነው። ስለ እዛ እስከዛ ድረስ አላውቀውም ነበር። እንዴት ነው የገዛ ወንድሞቻችንን የሀገራችንን ልጆች አሜሪካን ሀገር ሆነው ገና መጀመሪያ በጀመሩበት ሰዓት፣ የመጀመሪያዎቹ አርቲክል የሚጻፉበት ሰዓት፣ እንዴት አድርገን ነው እዛ ህይወታቸው ውስጥ የእኛ ተባባሪ ልንሆን የምንችለው? እንዴት አድርገን ነው ልንረዳቸው፣ ልናግዛቸው የመጀመሪያውን ሽልማት ልንሰጣቸው፣ የመጀመሪያውን አርቲክል ልናሳትምላቸው፣ የመጀመሪያውን ቻትቦክች ትንሿ ቤተ ክርስቲያን ውስጥ ወይም ደግሞ ማህበራችን ውስጥ ሲያሳትሙ ልንኖርላቸው የምንችለው ሳይንቲስት ከሆነ የሳይንስ ፌሮ ልንካፈልለት የምንችለው እሱን መፍጠር አለብን። ያንን ለመፍጠር ግን የነዚህን አሁን በመሀከላችን አድገው ትልቅ የሆኑትን ልጆች የእነሱን ታሪክ ማወቅና መገንዘብ አለብን። እና ያንን ነው የሚያደርገው አንደኛ ከትውልድ ጋር ድልድይ ይፈጥራል። ሁለተኛ ነገር ደግሞ በእነዚህ ሰዎች ህይወት ውስጥ እኛም እንደምንገባ አንዳንድ ጊዜ የምንለው ይለሃል፣ ሰዎች አውቃለሁ ግን እንደዚህ አትመስለኝም የሚባል አለ። ምን ማለት ነው? የት ነበር የምታውቀው? በኢትዮጵያ ማህበረሰብ ውስጥ ሊሆን ይችላል፣ መገናኛ እኛ የምንገናኝበት ዛሬ ሊሆን ይችላል። ግን ያንን ሰው ስታየው ሳይንቲስት አታይም። ያንን ሰው ስታየው የታወቀ በዓለም ላይ ግዙፍ የሆነ ሰዓሊ አታይም ግን እነዛ ሰዎች ያንን ናቸው እና ካሁን በኋላ ስንተያይ ያንን እንዲቀይር ነው ከራሳችንን እንዴትም እንደምናየው ይቀይራል ብዬ ነው ተስፋ ማደርገው። ጥሩ ነው መሰረት መጣሉ ከቀደመው የላሊበላን ታሪክ የጠቀስክበት ዛሬ መሰረት ማኖሩ ላይ ምንም ዋጋ ቢያስከፍል በሱ ላይ ነው ትኩረት ይብልሃል። ስለ ንባብ ባህል ገፋ አድርገን እንወያያለን። ሌሎች መጽሐፍ ሕትመት ስራዎቻችሁንም ሆነ ከዩኒቨርሲቲዎቹ ጋር የምሰራቸውን አዳዲስ እቅዶች የያዝካቸውን ጨምረ በተከታታይ ውይይታችን እናነሳለን። ኤልያስ ወንድሙ፣ የፀሐይ አሳታሚ ድርጅት ዋና ስራ አስኪያጅ፣ ለዛሬው ቀዳሚ ውይይት አመሰግናለሁ። በቀጣይ ውይይታችን ቀደም ብዬ የጠቃቀስኳቸውን ጭብጦች ጨምሮ በርከት ባሉ ጉዳዮች ላይ እንነጋገራለን። አዳዲስ መጽሐፎቻችሁንም ገልበጥ ገልበጥ አድርገን ቁም ነገሮችን ከነገው አንባቢዎች ከዛሬው አድማጮቻችን ጋር እናገናኛለን። ለአሁኑ ለጊዜህ አመሰግናለሁ። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አሁን ወደ መጨረሻው ቅንብራችን የተፈጥሮ ተፈጥሮ አካባቢ እናመራለን። አዘጋጅና አቅራቢ ሰለሞን አባተ። በፓፓውና በትራምፕ መካከል ፍቅርን ብዛም ደርታ አታውቅም ነበር እስከ ሰሞኑ የአሜሪካው ፕሬዚደንት የቫቲካን ጉብኝት። አሁንም ቢሆን እኮ በግማሽ ሰዓት ስብሰባቸው ወቅት አቡኑ ብዙም ፈገግታ ፊታቸው ላይ አልታየም ነው የሚባለው። ፕሬዚደንቱ ግን ከውስጣቸው የሚመነጭ ደስታ እንደነበር ግንባርና ጥርሶቻቸው ይመሰክሩባቸው ነበር። እንዲያውም የዕድሜ ዘመን ክብር ነው ብለውታል፣ ከአቡኑ ጋር መገናኘት። ስብሰባቸውም ድንቅ እንደነበረ ተናግረዋል ትራምፕ ሁለቱ የዓለም ሀያላን መሪዎች አንዱም በምድራዊው ስልጣን ሌላውም በሰማያዊው ሲመት በገሃድ ከሚታዩባቸው ልዩነቶቻቸው መካከል የተፈጥሮ አካባቢ ጥበቃ ጉዳይ ከዋና ዋናዎቹ መካከል ይጠቀሳል። እንዲያውም ሁለቱ ቦታ የተለዋወጡ ይመስላል። ወትሮ በተፈጥሮ አካባቢ ጥበቃ ጉዳይ ሁሉም የእግዜር ሥራ ነውና ሁሉም ለእርሱ ሊተው ይገባዋል የምትለው በተክሲያን ዛሬ አቋሟ ተለውጧል። አቡነ ፍራንሲስ በራሳቸው ቃላት እነሆ አምላክ የአትክልቱን ስፍራ እንኮተኩትና እንጠብቅ ዘንድ ኃላፊነት ጥሎብናል ብለዋል። ይግባህ ክብር፣ ምስጋና ይግባህ ላውዳቶሲ ሲሉ በሰየሙት ለሮማ ካቶሊካውያት ቤተ ክርስቲያን ጳጳሳት ሁሉ ይድረስ ባሉበትና በዓለሙ ሁሉ በያሉበት በላኩት ደብዳቤያቸው ላይ እነሆ ምድርን ፈውሱ ጠብቋትም ብለዋል። አቡነ ፍራንሲስ የለውጥ ችግር ነው። ከእንግዲህ ችግሩ ለመጪው ትውልድ ሊተው ወይም ሊተላለፍ አይገባም። የአየር ንብረት ለውጥ ችግር ነው። አባታዊ ጳጳሳዊ ቃላቸው ነው። የአየር ንብረት ለውጥ የለም፣ የፈጠራ ወሬ ነው ብለው ለሚያምኑት ለእንዲሁም ሀገራቸው ውስጥም የቀደሙት ፕሬዚደንት የወሰዷቸውን የተፈጥሮ አካባቢ ጥበቃ ህገጋትና መመሪያዎች እያጠፉና እየሰረዙ ላሉት የአሜሪካው ፕሬዚደንት በከትናንት በስተያው ግንኙነታቸው ወቅት ካበረከቱላቸው ድንቅ የተባሉ ስጦታዎቻቸው መካከል ያ ላውዳቶሲ ጳጳሳዊ ደብዳቤያቸው አንዱ ነው። አንበዋለሁ ብለዋል ትራምፕ። እነሆ የነገሩኝንም አድረሳም ብለዋል። ይህ በእንዲህ እንዳለ ዩናይትድ ስቴትስ የፈረመችውን የፓሪሱን የአየር ንብረት ስምምነት እንድታከብር የአሜሪካ የህግ መወሰኛ ምክር ቤት አባላት እየጎተጎቱ ናቸው። ለነገሩ ይህ የአካባቢ ጥበቃ የአየር ንብረት ለውጥ ጉዳይ እኮ የሀገር ምጣኔ ሀብት አጀንዳም ጭምር ስለሆነ እንጂ ለበጎ አድራጎት ሲሉ አይደለም። ዛሬ ቁጥሩ እጅግ የበዛ ሀገሮች ቡድን የፓሪሱን ስምምነት የሚደግፈው የንጹሕ ኢነርጂ ጥቅምን የሚያጎላው ይላሉ በካናዳው ካልጋሪ ዩኒቨርሲቲ ተመራማሪ እና ተባባሪ ፕሮፌሰሩ ጌታቸው አሰፋ። ብዙ ከተሞች፣ ግዛቶች ሳይቀሩ ወደ ሙሉ በሙሉ ወደ ታዳሽ ኃይል እንገባለን ሲሉ እንዲያው ለአካባቢ ተቆርቋሪነትና ተሟጋችነት አይደለም። እንደዛ የሚያደርጋቸው ገበያው ነው፣ ስለሚያዋጣ ነው። በስራ በምናይበት ሰዓት ስራ ፈጠራ ማለት ነው። እንግዲህ ብዙ ጊዜ እሳቸው የሚሉት ያው ስራ እድል ይፈጥራል ነው የስራ ዕድል ፈጠረ መፍጠርን በተመለከተ በምናይበት ሰዓት አዳዲሶቹ እንዲያውም ለምሳሌ ፀሐይ ኃይል ተጠቅሞ የአንድ ማምረቻ በሚገጠምበት ሰዓት ብዙ የሰው ኃይል ይፈልጋል ለምሳሌ አዲስ የተፈጥሮ ጋዝ ከማልማት ወይም ደግሞ የተፈጥሮ ነዳጅ ከማልማት አንጻር ማለት ነው። እነዚህ ተጨማምረው እና ውስጣቸውም ደግሞ ያለው ክፍፍል የግንዛቤም ካለ እና ምናልባት ጥበብ የሚጠይቀው ምንድን ነው ፕሬዚደንቱ ያንን ድምፅ በሚያስተጋቡበት ሰዓት ለዛ ጥብቅና በሚቆሙበት ሰዓት ያው የሚሉትን የምጣኔ ሀብታዊም የስራ ፈጠራ እድልም በሙሉ ተካቶ እንደሚሆን ያንን የማሳመን ስራ ይጠይቃል ብዬ ነው የማስበው። ይሄ ሁሉ ሆኖ ዶናልድ ትራምፕና በእሳቸው ዙሪያ ያሉ ሰዎች ሀሳብ አሸነፈ እንበል አሜሪካም ከፓሪስ ስምምነትም ወጣች በሀገር ውስጥ የሚያደረጓቸው እንቅስቃሴዎች ተሳኩ እንበል እና በኢትዮጵያ በአንድ ኢትዮጵያዊ ህይወት ላይ እንዴት ይንጸባረቃል ይሄ እርምጃ እንግዲህ አሁን ይሄ የአሜሪካ መውጣት እና ከዛ መዘዙ ደግሞ ምናልባት የአየር ንብረት ለውጥ ላይ ምንም ወደፊት የምንራመደው እንደ አለም አቀፍ ህብረተሰብ ማለት ነው አይኖርም ብለን ካሰብን መዘዙ ቀላል አይሆንም ያው እንደሚታወቀው የሁለት ሺ አስሩ የሁለት ሺ አስራ አምስቱ እና እነዚህ ተያያዥ ነገሮች አሁን በኢትዮጵያ አካባቢ በዛ ቀጠና የሚደርሱ ድርቅ እና ተከትሎ የሚመጣ ረሀብ ሁሉ አሁን ከተፈጥሮ በተፈጥሮ ከሚሄደው ክስተት በላይ አልፎ የአየር ንብረት ለውጥ እጅ እንዳለበት ያው ሳይንሱ እያሳየን ነው። ያ በሆነበት ሰዓት አሁን መግታት ካልቻለን መግታት ብቻ አይደለም፣ የልቀት ቅነሳ ብቻ አይደለም። የመስማሚያ ፕሮጀክቶች የአዳፕቴሽን የምንለው ማለት ነው፣ የመለማመጃ ማለት ነው። እሱን የሚያደርጉ ፕሮጀክቶች ተደግፈው በበቂ ገንዘብ በበቂ አቅም ቴክኖሎጂ ተደግፎ ካልሄዱ ያው መዘዙ ቀላል አይሆንም። ግን አሁንም ወደ እንትኑ ስንመጣ አሜሪካ የእነዚያው እነ ቻይና ወደ መሪነት እና አውሮፓ ወደ መሪነት መጥተው እንዲያውም የአሜሪካን ክፍተት ወደ መሙላት ይሄዳሉ። ያ ደግሞ አጠቃላይ የዓለም አቀፍ ግንኙነቱን አጠቃላይ ደግሞ የዓለም የሀይል ሚዛንን በሙሉ በሚቀይር መልኩ ስለሚሆን ተስፋው ምንድን ነው? እንግዲህ ምናልባት እየተደጋገመ ያለው ቃል ተስፋ የሚለው ነው። እዚህ ቃል መልስ ላይ ተስፋው ምንድን ነው? ኢትዮጵያና የመሳሰሉት ሀገሮች እና እንደ አንድ ኢትዮጵያዊ ዜጋ ያንን የተቀየረች ዓለም የሀይል ሚዛኗም ምንጭ ከአንድ ወገን እንደተለመደው ለብዙ በርካታ አመታት ከአንድ ወገን ሳይሆን ከተለየ አቅጣጫ መምጣቱ ምናልባት በጎ ነገር ነው ብዬ ነው የማስበው። ነው የፓሪስ ስምምነትን ጉዳይ ከሲቺሊ ጣሊያን፣ ከጂ7 ስብሰባ እንደተመለስኩ እወስናለሁ ብለዋል ትራምፕ። ነገ በሶስት ሰዓት ላይ እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና